በአዲስ አበባ የባቡር ግንባታ ምክንያት ተነስቶ የነበረው የሰማዕቱ አርበኛ የብፁዕ አቡነ ጴጥሮስ መታሰቢያ ሐውልት በደማቅ ስነ ስርዓት ወደ ቦታው ተመልሷል። ስነ ስርዓቱ አርበኛው የተዘከሩበትን አጋጣሚ ፈጥሯል ይላል እስክንድር ፍሬው በላከው ዘገባ። ሐውልቱ የተመለሰው ትናንትና ነበር። ወደ እስክንድር ዘገባ እንለፍ። የኢትዮጵያ ሕዝብ ለዚህ ለጠላት እንዳይገዛው ግዣ አለሁ። የኢትዮጵያ መሬት ጠላትን ብትቀበል የተረገመች ትሁን፣ በፈጣሪ በኢየሱስ ክርስቶስ ስም የተገዘተች ትሁን። በፋሺስት ጣሊያን ለፍርድ የቀረቡት አቡነ ጴጥሮስ ሐምሌ 22 1928 ለኢትዮጵያውያን ያስተላለፉት መልእክት ነው። በዚህ ሁለት ከረፋዱ አምስት ሰዓት ከ15 የሞት ፍርዳቸው ተነበበ። ኮሪየሬ ዴላሴሬ የተባለው ጋዜጣ ወኪል እንደጻፈው የተከሰሱበት ወንጀልም ህዝብ ቀስቅሰዋል፣ እርስዎም አምፀዋል፣ ሌሎቹም እንዲያምፁ አድርገዋል የሚል ነው። በዚህ ጊዜ ሁሉ ምንም ፍርሃት አይነበብባቸውም ነበር። የሞት ፍርዱን ያነብ የነበረው ጣሊያናዊ ዳኛ ግን ይንቀጠቀጥ፣ ታላቅ ፍርሃትን በፊቱ ላይ ይታይ ነበር። የጋዜጣ ወኪል ይቀጥላል። ከዚያም አቡኑ ወደ አንድ ግንብ ስር ተወሰዱ። ፊታቸውንም ወደ ግንቡ እንዲያዞሩ ተደረገ። ስምንት ወታደሮችም በአንድ ላይ ተኮሱባቸው። በዚያ ግን አልሞቱም። እናም ሌላ ወታደር በሶስት ጥይት የራስ ቅላቸውን መጥቶ ገደላቸው። በግርማዊ ቀዳማዊ ኃይለሥላሴ አሳሳቢነት የመታሰቢያ ሐውልት የቆመላቸውም በዚህ ዐይነት ጭካኔ በተገደሉበት ቦታ አቅራቢያ ነው። በትናንቱ ሥነ ሥርዓት ላይ የተገኙት የጥርስ ሐኪሙ ዓለማየሁ ወልደአብ በታሪክ ወደ ኋላ ተመልሰው ያንን ቦታ ይመለከቱ ነበር። አቡነ ጴጥሮስ ብዙ ለኢትዮጵያ ውለታ ያሉና እዚች ቦታ ላይ የወደቁ ናቸው። እሳቸው እዚህ ወርቆ፣ እዚያ ሐውልታቸው የተሰራው እዛ ጋ ደማ፣ ነው የወደቁት ሰዎች ያሉበት ሰርሱ አጋባ ነው የወደቁበት ምልክት አለው እና ጥሩ እንትን ነው የተሰራው። በጣም ደስ የሚል ነው፣ ግን ባልነበረበት ጊዜ አሁን ለጊዜውም ቢሆን ቦታው ላይ አልነበረም። እና ምን አይነት ቅሬታ ፈጥሮ ነበረ? ብዙ ቅሬታ ሰኝተኛል። ራሴ በጣም እንደው በዚህ ያስቀሩታል ወይስ ይመጣል ብዬ ብዙ ቅሬታ ነበር። አሁን ሳሁን በጣም ምነት ትክክለኛ የሳቸው እንትን ነው ለማለት ነው የመጣው ለማየት የአዲስ አበባ የባቡር መስመር ከሚያቋርጣቸው የመሬት ውስጥ መተላለፊያዎች የአቡነ ጴጥሮስ አደባባይና ሐውልት አንዱ በመሆኑም ነው ሚያዝያ 24 2005 ከቦታው የተነሳው። እንደገና ወደ ቦታው ከመመለሱ በፊት አስፈላጊው ጥናት መደረጉንም የቅርስ ጥናትና ጥበቃ ባለስልጣን ዋና ዳይሬክተር አቶ ዮናስ ደስታ ተናግረዋል። የቀላል ባቡር መስመር ዝርጋታ ፕሮጀክት መጠናቀቅንም ተከትሎ ሐውልቱን ለመመለስ የሚያስችሉ ጥናቶች ሲደረጉ ቆይተዋል። ጥናቶቹም በመሰረታዊነት ሐውልቱ ስር ባቡር የሚተላለፍ ከመሆኑ አንጻር ሊፈጠር የሚችል የንዝረት ስጋትን በዋናነት የተመለከተ ሲሆን አጋጣሚውንም ተጠቅሞ ለሐውልቱ ዘላቂ ደህንነት እንዲሁም ተደራሽነት የሚጠቅሙ አማራጮችንም መመልከትን ያጠቃለለ ጥናት ነበር። በተከናወነው ተከታታይ ሙያዊ ጥናትም በቀላል ባቡር መስመሩ ምክንያት ሊፈጠር የሚችለውን የንዝረት መጠን በዓለም አቀፍ ደረጃ ከአማካይ መጠን በታች እና ወደ ሐውልቱ ፍጹም በማይደርስ መልኩ መዋቅሮቹ መሰናዳታቸውን ለማረጋገጥ ተችሏል። በትናንትና እለት ደግሞ ሐውልቱ ላለፉት ሶስት ዓመታት በጊዜያዊነት ከቆየበት የብሔራዊ ሙዚየም ቅጥር ግቢ ተነስቶ በደማቅ ስነ ስርዓት ወደ ነበረበት ተመልሷል። ስነ ሥነ-ሥርዓቱም እኚህ አርበኛ የተዘከሩበትን ሁኔታ ፈጥሯል። የአዲስ አበባ ከተማ ከንቲባ ድሪባኩማ ሐውልቱ ሐውልቱ የኢትዮጵያውያን የነፃነት ተጋድሎ ማሳያ እንደሆነ ተናግረዋል። የአቡነ ጴጥሮስ ሐውልት ሲወሳ በአገራችን ኢትዮጵያ ላይ የፋሽስት ጣሊያን ወራሪ ኃይል ያደረሰውን ጭቆና ና በደል ለመታገል ቀደምት አባቶቻችን ለነጻነታችን ያደረጉት አኩሪ ተጋድሎ የሚታወስ ነው። በአምስት ዓመቱ የፋሽስት ጣሊያ ወረራ ዘመን አባቶቻችን የብሔር የሃይማኖትና የአኗኗር ዘይቤ ሳይገድባቸው ለአገራቸው ሉዓላዊነት ስሉ ውድ ሕይወታቸው መሥዋዕትነት አድርጎ ዛሬ በነጻነት ለመኖር ያበቁን መሆኑን ዳግም የሚዘከርለት ልዩ አጋጣሚ በመሆኑ በኩራት ይዘከራል። የተከበራችሁ እንግዶች፣ የተወደዳችሁ የከተማችን ነዋሪዎች፣ የፋሽስት ጣሊያን አረመናዊ ድርጊት በድፍረት ተጋፍጦ በሰማዕትነት ያለፉት ብፁዕ አቡነ ጴጥሮስ ከአገራችን ባለውለታዎች መካከል በግንባር ቀደምትነት የሚጠቀሱ ናቸው። የሐውልቱንና የአቡነ ጴጥሮስን ታሪክ ለታዳጊ ልጃቸው ሲያስረዱ ያገኘኋቸው አቶ አለማየሁ ዘርጋውም የእርሳቸው ተግባር ለትውልድ መተላለፍ የሚገባው የአደራ መልእክት ነው ብለዋል። እኔ በጣም የምመኘው ብቻ ሳይሆን ለመላ ኢትዮጵያ ለሀገራችን ለህዝቡ ሲሉ የተሰው ሰውዬ እጅግ በጣም ነው ደስ የሚለኝ። እጅግ በጣም ምክንያቱስ ለሀገር ነው። ማንም ትውልድ ይህችን የእሳቸውን አርአያ መያዝ አለብን። ልጆትና ይዘው የመጡት አሁን ልጆትና ይዘው የመጡት አሁን ተመልከት እያሉ እያሳዩት ነበር ያየሁት። አዎ፣ በጣም ለልጄ አደራ ነው የምሰጠው። አደራ ነው የምሰጠው። አደራዬ ምንድን ነው? ሀገር ነው። ከሀገር የበለጠ ምንም የለም አለ ሀገር ምንም ስለማይኖረን እንደው ትውልድ ሁሉ አደራ፣ አደራ አቡነ ጴጥሮስ ለ8 ማያ አምስት ሚሊዮን ህዝብ የሞቱ ናቸው። እንደዚህ በእልልታ ለአቡኑ ያላቸውን አክብሮት ሲገልጹ ካገኘኋቸው ሴቶች አንዷ ወርቄ ዘነበም ሃይማኖታዊ ጽናታቸውን አድንቀዋል። እኔ ያን ነጻነቴን ላከብር ነው። የነጻነት አባት ስለሆኑ የኦርቶዶክስም ደግሞ አባት ስለሆኑ ለዛ ላነግስ ነው። አልነበረም። ቦታው ላይ በዛ ጊዜ ሰፈጠረው ስሜት ነበር። እኔ በጣም አዝኜ ነበረው። በጣም ነው ያዘንኩት። ግን አሁን እግዚአብሔር እናመሰግናለሁኝ። ማለትም ቦታው ላይ ስለተተከለ ማለት ነው። በጠላት እጅ የተሰዉት በጭካኔ የተገደሉት ኢትዮጵያዊ አርበኛ በትናንቱ ሥነ ሥርዓት አጋጣሚም ከሰማንያ ዓመታት በኋላ ታስበዋል። ሐውልታቸውም በመሀል አዲስ አበባ እንደቆመ ገድላቸውን እንደመሰከረ ይቀጥላል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ